የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች፣ ኤደን ገረመው ነኝ። ለዛሬ ከአሜሪካ ድምፅ ዋሽንግተን ዲሲ ከሚገኘው ስቱዲዮ ከሳምንቱ ዝግጅቶቻችን የመራረጥናቸውን ይዤ አብሬያችሁ አመሻለሁ። ሳምንት ውስጥ ከሰማችሁትና ከመራረጥንላችሁ ቀዳሚው የማንዴላ ዋሽንግተን ስም የተሰየመው የግንኙነት መርሃ ግብር በእንግሊዝኛው አጠራር ማንዴላ ዋሽንግተን ፌሎሺፕ ነው። በተለያዩ ዘርፎች የተሰማሩና የተመረጡ አፍሪቃዊ ወጣቶች ለስድስት ሳምንታት የቀለም ትምህርት የሚያገኙበት የአመራር ስልጠና የሚወስዱበት ትስስራቸውን የሚያጠናክሩበት መርሃ ግብር ነው። በዚህ መርሃ ግብር ላይ እድሜያቸው ከ25 እስከ 35 የሆነ ኢትዮጵያን ጨምሮ ከ48 የአፍሪቃ ሀገራት የመጡ ወጣቶች እየተሳተፉ ነው። ከዘንድሮ የኢትዮጵያ ተሳታፊዎች መካከል የተወሰኑት ስለ ቆይታቸው ለጋቢና ቪዮ አድማጮች እንዲያጋሩ ጠይቀናቸዋል። በመቀጠል ይሰማል። የማንዴላ ዋሽንግተን ጉድኝት መርሃ ግብር የዛሬ አምስት ዓመት የተጀምረው በእንግሊዝኛው ምህፃር ያሊ እየተባለ የሚጠራው የወጣት አፍሪቃውያን መሪዎች ተነሳሽነት መርሃ ግብር ዋነኛ ዘርፍ ነው። መርሃ ግብሩ ወጣቶች የቀለም ትምህርት የአመራር ብቃት ስልጠናዎችና የእርስ በርስ ትስስር እድሎችን እንዲያገኙ በማገዝ ለቁም ነገር እንዲበቁ ለመርዳት የታሰበ ነው። በያዝነው ዓመት መርሃ ግብሩ ከሰሐራ በስተ ደቡብ ካሉ ሀገሮች የተጋበዙ ሰባት መቶ ወጣቶች በዩናይትድ ስቴትስ ከፍተኛ የትምህርትና የምርምር ተቋማት ውስጥ ተገኝተው ክህሎቶቻቸውን እንዲያዳብሩ ረድቷል። ኢትዮጵያ ውስጥ ያደረጉት ለህብረተሰብ የሚበጅ ሥራ ታይቶ የማንዴላ ዋሽንግተን ጉድኝት መርሃ ግብርን እንዲካፈሉ የተመረጡ ወጣቶች ይገኙበታል። ከነዚህ መካከል ዶክተር ቃል ኪዳን አስበ አንዱ ናት። በኢትዮጵያ ጠቅላላ ሐኪም ሆኜ ነው የምሰራው። ከዛ በፊት ባለፈው አንድ ዓመት ውስጥ የፕሮግራም አዘጋጅና አቅራቢ ሆኜ በጤና ላይ አተኩሮ በሚሰራ አፍሪ ኸልስ በሚባል ቴሌቪዥን ላይ ይሰራለሁኝ። በሱም በቴሌቪዥን ጣቢያችን እንደዚህ አሁን በኢትዮጵያ ውስጥ እያደጉ የመጡ ተላላፊ ያልሆኑ ተላላፊ በሽታዎች እንደዚህ አይነት እውቀቶችን ለማህበረሰብ በማስተላለፍ ሰው ቅድመ ጥንቃቄን እንዴት ማድረግ ይችላል የሚለውን ነገር እያስተማር ነው የምንገኘው፣ ማለት ነው። የተለያዩ ፕሮግራሞች ውስጡ ያቀፈ ነው አሁን እኔ የምሰራው። እዛ ነው እንደዚህ ያለው መድረክ ምን አይነት እድሎችን ፈጠረልሽ? ምን አይነት ግንኙነት እንድትፈጥር እያገዘሽ ነው? አሁን እዚህ በአጠቃላይ የቆየ ነው ለስድስት ሳምንት ያህል ነው። እኛ የምንማርበት ትምህርት ላይ የህብረተሰብ አመራር ወይም ሊደርሽፕን ፐብሊክ ማኔጅመንት የሚባል ነው። ከመጣንበት ጊዜ ጀምሮ ከመጀመሪያው ሳምንት እስከ ስድስተኛው ሳምንት ድረስ እያንዳንዱ በየሳምንቱ የተለያየ እውቀት አስጨባጭ ነገር ይነግሩናል እና ወጣቶች እንዴት ነው በአመራር ላይ ምን አይነት ለውጥን ማምጣት ይችላሉ፣ እየሰሩ ባለ አሁን እየሰሩ ባሉት ስራ ውስጥ ማንኛውንም አይነት ስራ ሊሆን ይችላል። የሕክምና ባለሙያ ልትሆን ትችላለ፣ ነጋዴ ልትሆን ትችላለ፣ ጋዜጠኛ። ብዙ አይነት ሰዎችም ይመጡ አሉ። እነዚህ ወጣቶች ባላቸው ሙያ የአመራር ስልታቸውን አሻሽለው እንዴት የተሻለ ሀገር ሊፈጥሩ ይችላሉ ነው የሚለው። እኛም ከኢትዮጵያ የመጣ ነው እንደዛው በሀገራችን ላይ አመራር አመራርና ህብረተሰብ ጋር እንዴት ነው ልትሰራ የምችለው አንተን ደግሞ እንደ ሰውም ፕሮፌሽናሊም ፐርሰናሊም እንዴት የተሻለ ሰው ልትሆን ትችላለን የሚለውን እጅግ በጣም ብዙ አስተማሪ የሆነ ነገሮች አሳይተውናል። በሞያሌ ከተማ በሐኪምነት የሚያገለግለው ዶክተር አየኖ ጋዬ የወጣት አፍሪቃዊ መሪዎች የተነሳሽነት መርሃ ግብርን እንዲካፈሉ ከኢትዮጵያ ከተመረጡት መካከል ሌላኛው ነው። በሚሰራባቸው ኤሪያዎች ላይ እዚህ እየተሰሩ ያሉ ስራዎች በጣም አነሳስተውኛል። ኤች አይ ቪ ላይ እዚህ ሀገር ያለው ኬር ሜዲኬሽኑ ሲስተሙ እና ኤች አይቪን ጭራሽ ለመፈወስ የሚደረጉ ጥረቶች እነሱ እነሱ ነገሮች በጣም ንስፓይ አድርገውኛል። ከዛ በተጨማሪ የትምህርቱ የሊደርሽፕ ኮርስ ነው ሲቪክ ኤንጌጅመንት ላይ ነው ትሬኒንጉን እየወሰድኩ ያለሁት እና እሱ ነገር ቀለል አድርገን ብዙ ጊዜ የምናያቸውን የሊደርሽፕ ኳሊቲዎች በደንብ አርጌ እንዲመለከታቸው ረድቶኛል። የኪነ ሕንጻ ባለሙያዋ ሂዋን ጎይቶም የኢትዮጵያ ቅርሶች ተጠብቀው ለዘመናት እንዲሻገሩ ከሚተጋ ተቋም ጋር ስትሰራ ሰንብታለች። ሄሪቴጅ ዋች አሶሲሽን የሚባል የእርዳታ ድርጅት ውስጥ ኤግዚኪቲቭ ኮሚቴ ነኝ እና የቅጽ እንክብካቤ ላይ የሚሰራ ድርጅት ነው እና ይሄ ድርጅት ምንድን ነው ያሉትን ኢንፎርሜሽንም ሆነ ቅርስ እንዲጠበቅ ፋሲሊቴት ማድረግ ነው ስራችን። እና የመጀመሪያ ፕሮጀክታችን በኢትዮጵያ ውስጥ ያለ ቼክ ኤምባሲ ፈንድ ያደረገው የአዲስ አበባ ውስጥ ያሉ ቅርስ ቤቶችን ጂፒኤስ ኮኦርዲኔታቸውንና የታሪካዊ ኢንፎርሜሽን መሰብሰብ ነው። ላለፉት ስድስት ሳምንታት በዩናይትድ ስቴትስ በነበራት ቆይታ ካስቀረቻቸው ቁም ነገሮች የማዘነጋቸውንም አጋርታናለች። እኛ ኢትዮጵያ ውስጥ አሁን ያለው ችግር ምንድን ነው፣ ቅርሳችን ምንድን ነው የሚለውን ነገር ትልቅ የሆነ ክፍተት አለ እና አሁን ከዚህ በኋላ የምሰራው ፕሮጀክት ቢኖር ቅርስ የኢትዮጵያ ቅርስ ምንድን ነው የሚለውን ነገር ማጥናት ነው የመጀመሪያው ስራ የሚሆነው እና ያንን ቅርስን ለመመዝገብም ይሁን ወደ ሌላ ወደ ሶስተኛ አካል ማስተላለፍ የሚሆን ማደስም መጠገንም እንደገና እንደ አዲስም አድጎ መጠቀምም እንዴት ነው መሆን አለበት የሚለውን ነገር ማጥናት ነው። ዶክተር ትዕግስት ተስፋዬ የድንገተኛና ጽኑ ህሙሟን ልዩ ሐኪም ናት። ማለት ብዙ ጠቃሚ ነገሮች አሉት። ማለት አሁን ሜንሊ ፎከስ የሚያደርገው ይሄ ትሬኒንግ ምን መሰለ ጥንካሬ ላይ ነው ላይክ አንተ እንደ ብዙ ጊዜ ሰው የሚያስበው ምን ጉለት አለኝ የሚለውን ነገር ነው። እዚህ ግን በትሬኒንጉ ሊያገኘት ጥንካሬ ምንድን ነውና ጥንካሬን እስከ ምን ድረስ በሱ ላይ እንዴት ማደግ ትችላለህ የሚለውን ነገር ቢልዲንግ አፖን ዩር ስትረንግ የሚለውን ነገር ነው። ሚን ሊ ፎከስ አድርገው ትሬን ሲያደርጉ ነው የነበረው። አት ሴም ታይም ደግሞ አንድ ሰው አመራር ቦታ ላይ ሲቀመጥ ምን ምን ኳሊቲዎችን መያዝ አለበት፣ እንዴት አድርጎ ከሰው ጋር ቲምወርክ እንዴት ሊሰራ ይችላል፣ የመሳሰሉትን ነገሮች ሊደርሽፕ እና የትሬኒንጉም ስም ሊደርሽፕን ፐብሊክ ማኔጅመንት ነው። ስለዚህ እነሱን ነው ኢን ጀኔራል ለስድስት ሳምንት የሰለጠን ነው ማለት ነው። እንግዲህ ከስድስት ሳምንታት በኋላ ወደ ሀገር ቤት ስትመለሱ ልሰሩት የሚገባ ነገር ወይም ደግሞ ሰርታቸው የምታሳዩት ጉዳይ እንዳለም ሰምቻለሁ። አንቺ ምን አይነት ነገሮች ልታከናውኝ አቀድ? በዚህ ስድስት ሳምንት ውስጥ ያገኙትን ነገር አካባቢ ላይ አገር ይሌላሉ ለያንክ ለወጣት ጀኔሬሽኑን አንደኛ ማስተላለፍን ፈልጋለሁ። ይህ መርሃ ግብር ከዛሬ ሐምሌ 22 እስከ ነገ በስቲያ ረቡዕ ሐምሌ 24 2011 ዓ ም በሚካሄደው ጉባኤ ይደመድማል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም፣ ዋሽንግተን ዲሲ አድማጮች እየተከታተላችሁ ያላችሁት ጋቢና ቪኦኤ ነው። ለሳምንቱ ከመረጥንላችሁ ተከታዩ ደግሞ ሴቶች በጋቢና ነው። እንግዳችን የወርቆ ኃይሌ ትባላለች። ወደ ስድስት የሚሆኑ የህጻናት መጽሐፍትን ጽፋ በማሳተም በነጻ አከፋፍላለች። የድርጅቱ አስርም የኢትዮጵያ ገጠር አንብቦ የሚል ቅድረድፋ እየሰራች ትገኛለች። በድሮ ጊዜ በአንድ የገጠር መንደር ውስጥ አንድ ባለዋሽንት ልጅ ይኖር ነበር። ባለዋሽንት ልጅ ሁሌ ላዝመረውን ከጦጣ ለመጠበቅ ገሳ ለብሶ ከትልቅ ማማ ላይ እየወጣ ዋሽንግተን ይነሳ ነበረ ሽወርቆሃ ኃይሌ እባላለሁ የኪነ ጥበብ እና ፕሮሞሽን አለኝ ራሴ ድርጅት ትኩረት አድርጌ የሚሰራው ህጻናት እና ታዳጊዎች ሴቶች ላይ ነው በተለይ የኢትዮጵያ የገጠር ያን ብዙ ፕሮጀክት ባለቤት ነኝ የታተሙ ወደ ስድስት የሚሆኑ የተረት መጽሐፍቶች አሉኝ የገጠር ህጻናቶች እንዲያነቡ የተረት መጽሐፍቶቹ በራሳቸው ቋንቋ በራሳቸው ባህል የተዘጋጁ ተረቶች ናቸው። በጣም ልጅ እያለሁ ጀምሮ በአካባቢ የማያቸውን ነገሮችን መጽሐፍ ወዳለሁ መጽሐፍና ማንበብ የማያቸውን ታሪኮች፣ የሰዎች የዕለት ተረት ሂሮት፣ የራሴምን ገጠመኞች እጽፋለሁ። እሱ የሰፈር ልጆችን ስብሰብ አድርጌ አነብላቸዋለሁ። እንግዲህ የልጆች ታሪክ መጽሐፍ ያዋቂ ልብ ወለድ እንደ መጽሐፍ አይደለም። ትንሽ ከበድ ሚል ይመስለኛል። ምክንያቱም በውስጡ ቁም ነገር እንዲያስተላልፍ ይፈለጋል ማዋዛትም ይኖርበታል። እንዴት ወደ የልጆች መጽሐፍ ወደ መጽሐፉ ተሳብሽ? እንዴት ጀመርሽብኝ? እንዴት ነው የጀመርኩት? ከስድስት ዓመት በፊት አካባቢ የተለያዩ ሀገራቶች በሚሄድበት ጊዜ ጉዞ ማስታወሻዎች አዘጋጃለሁ እና በተለይ የገጠር መንገዶች ውስጥ በምጎበኝበት ጊዜ የማገኛቸው የገጠር የአንደኛ ደረጃ ትምህርት ቤቶች እንኳን የሚያነቡበት ንባባቸውን የሚያጎለብትበት የአካባቢያቸውን ባህል የሚያውቁበት መጽሐፍት ቀርቶ የትምህርት መጽሐፍት እንኳን አንድ ለአምስት ነው የሚሰጣቸው አበሪያቸው ቃልቆች አልኩኝ። መጽሐፍት ምናልባት ለንባብ የሚያግዛቸው የፊደል ገበታ የያዘ ነገሮች ጠየቅኳቸው፣ ምንም አልነበረም። እና በቃ ለእኔ ያ ማየቴ እንደ እዳ ምንባል፣ እንደ ትልቅ ኃላፊነት የሆነ ነገር ማድረግ አለብኝ፣ ግን ለገጠር ኢትዮጵያ የሆነ ነገር ማድረግ እችላለሁ። መጥቼ በርካታ መጽሐፍቶችን እየተዟዟርኩኝ አየሁም። በተለያዩ መጽሐፍት ቤቶች የህፃናት የሚገኙበት አካባቢ ሲሄድ በአብዛኛው የትርጉም መጽሐፍት ናቸው እና እነዚያ የትርጉም መጽሐፍቶች ደግሞ ለእኛ ሀገር ህጻናት የሚመጡም አይደለም ለስነ ልቦናቸው ራሱ በጣም በአድ ናቸው እና ስሞች ራሳቸው አይታወቁም ሩቅ ናቸው በጣም ማለት ነው እና አንድ ሀገር ደግሞ የራሱን ታሪክ ካልሰጠሹ የራሱን ነገር ካልሰጠሹ ተከታይ ባይኖርሽም እና በቃ ያስፈልጋቸዋል በተለይ በራሳችን ቋንቋ በራሳችን ባህል በርካታ አስቴቶች አሉ ሀብቶች አሉ እነዚህ ነገሮች በተረቶች ያገኛቸው ይገባል። ሀብቶቻቸው ናቸው እነዛ። ውይ መጀመሪያ ማንበብ ጀመርኩኝ ማለት ነው። ከዛም ትልልቆች ሽማግሌዎች ጋር እየሄድኩ የተለያዩ ተረቶችን መስማት ጀመርኩ ማለት ነው። ትልቁ ነሽ እንደ ህፃን ማለት ነው። ከዛ በርካታ በዓለም ላይ የተጻፉ በተለይ ተረቶችን ሰብስብ ያለው መጽሐፍቶችን ማለት ነው። ከዛ በኋላ አራት መጽሐፍቶች ነው አስማተኛው፣ ንግስት፣ አስገራሚው መጽሐፍት የሚባል ወርቃማው ሰአት እንዲሁም የውብ አለም ተስፋም የነዚህን መጽሐፍ ደግሞ ስዕሎች በየገጹ ላይ የህጻናት መጽሐፍ ስዕሎች አሉት። መግለጫ ሉ እና ስዕሎችንም ተካተው ባህልና ቱሪዝም ማስታወቂያ ያወጣል እና ተረቶችን ያወዳድራል። በዛም ሰዓት ተወዳድሬ አሸንፎልኝ በአውሮፓ ህብረት በተገኘ ድጋፍ ወደ አምስት እሺ ኮፒ ታትሞ በነጻ ተዳርሷል። በነሱ በኩል ማለት ነው። በተቋም በኩል ማለት ነው።

ሲሆን ግን በብልጧ አጠቂት መታለሉን አወቀ። ከዚህ ቀን በኋላ በአረዋሽን ድርጅ የማይሆን ነገር ይሆናል ብሎ ማሰብንና መጠበቅን እንዲሁም የተሰጠውን አደራ ትቶ መሄዱ እንደሌለበት ተረዳ። ተረቴን መልሱ፣ አፌን በዳቦ አብሱ። አመሰግናለሁ። ተከታዩ ዘገባ ደግሞ ወደ ባህር ዳር ይወስደናል። አስቴር ምስጋናናት ያዘጋጀችው እንግዲህ በተለያዩ የዩናይትድ ስቴትስ ከተሞች የሚገኙ ትውልደ ኢትዮጵያውያን ወጣቶች ወደ ኢትዮጵያ ተጉዘው የልምድ ልውውጥ አድርጓል። መልቲ ሚዲያ ሪሶርስ ኤንድ ትሬኒንግ ኢንስቲትዩት ኤምኤምአርቲአይ የተሰኘ ድርጅት በኢትዮጵያ ከአሜሪካ ኤምባሲ ጋር በመተባበር ባዘጋጀው መርሃ ግብር ተካተው ወደ ኢትዮጵያ ያቀኑት ወጣቶች ባህር ዳር ከተማው እየተበረዘ ነው ያሉትን የኢትዮጵያን ባህል እንዴት እናስተካክለው? ማህበራዊ ሚዲያ አጠቃቀማችንስ እንዴት ይሁን ይሁን በማለት በጋራ ምክረዋል እኔ ሶፊያ ቡኔ ባላሎ እና ከሲያትል ዋሽንትን ነው የመጣው ኤምኤምአርቲ የሚባል አገሬን እንዴት ነው ምረዳው ብዬ ነው እሱን ጆይን ያደርጎት ና በዛ ፕሮጀክት ነው የመ ምን ለመስራት ነው ወደዚህ የመጣሽ ባህልና የሚዲያ አተጣቀም ነው እና እሱን ልጆቹ እንደዚህ ሀይ ስኩል ያሉትና ዩኒቨርሲቲ ያሉት ስቱድንቶች ለማስተማር ነው እና እኛም ራሳችን የእኛን ባህል ለመማር ነው፣ ችግሮችን ለማወቅ እና እንዴት ብዬ ነው የምረዳቸው። ስለዚህ ነው የመጣሁት። አሁን እኔ ዱባይ ነው ያደግኩት፣ ዱባይ ነው የተወለድኩት፣ እና እዛ ነው ያደግኩት፣ ለሰቨንቲን ይርስ ለ17 ዓመት እና ግን ቋንቋን ስለማወቅ ትንሽ ነው አውቀውን፣ በደምብ ሰማለው፣ ግን ብዙ አላወራም እና ልጆቼንም እንደዛ ማስተማር አለብኝ። ባላቸውንም ቋንቋቸውንም ማስተማር በጣም በጣም ኢምፖርተንት ነው። እና እሱን ተማሪ አለው መስት ኢምፖርተንት። ለምን በአገሬ ፕራይድ አለኝ፣ ኩራት አለኝ በአገሬ። እዛ ነው ነርስ ነው በቃ የኔ ስራ እና ሜዲካል ፊልድ ዶክተር ለመሆን ብዬ የተማርኩኝ ነው። አሁን ከነርስ ወደ ዶክተር ማለት ነው። እና በቃ ሄድ ሀገር አንድ በአንድ ነገር በሜዲሲን ሄልፕ ለማድረግ ኤጁኬት ለማድረግ አሁን ኤም ኤም አር ቲ አይ ሚዲያ ሶርስ ስለሆነ በሚዲያ የሀገሬን ሰው ለማስተማር ስለብዙ ነገር፣ ስለ ኤች አይቪ፣ ቱበርኩሎዝስ፣ ሄፐታይትስ እና እንደዚ አይነት ኦፖርቱኒቲ ከሰጠኝ ኤም ኤም አር ቲ አይ የፊውቸር ፕሮጀክቴ እሱ ነው። ለሀገሬ ለማስተማር ስለ ብዙ አይነት ዲዚዝ ምንድነው በሽታ። ቢኮዝ ኖሌጅ እስ ፓወር፣ ስለዚህ እንደዛ ብዬ ለማድረግ ነው ፊቸር ፕላን ማለት ነው። ሌላው ከአሜሪካ ዋሽንግተን ዲሲ እንደመጣ የሚናገረው ወጣት ስቲፋኖስ ብርሃኑ ነው። በልምድ ልውውጡ ለቋንቋዬና ለባህሌ ክብር እንድሰጥ ትምህርት ወስጃለሁ ይላል። እኛ ስልጠና ለመስጠት ብቻ ሳይሆን ከነሱ ብዙ ለመማርም ነው የመጣ ነው። ምክንያቱም እኛም ተመሳሳይ እድሜ ስላለን እነሱ የሚያልፉትን ነው እኛም እያለፍን ያለ ነው። ሀገሩ የተለያየ ቢሆንም የሶሻል ሚዲያ ችግሮች በሁሉም ቦታዎች አንድ አይነት ናቸው። ስህተት የሆኑ መረጃዎችን ነው የሚሰጠው፣ እና እዛም ያሉ ሰዎች ተመሳሳይ ችግር ስላለባቸው እዚህ ያለውንም ለማሳየት ነው የሞከር ነው። ግን በይበልጥ ጎንደርና ባህር ዳር ልጆቹ እኛ ከጠበቅናቸው በላይ ዝግጁ ናቸው። እኛ ብዙ ለማስተማር ነበር የመጣ ነው ግን እነሱ የሚያነሱት ሀሳብ ኢትዮጵያ ውስጥ ካለው ወቅታዊ ሁኔታዎች ጋር ነው። በደንብ ያውቁታል። ለምሳሌ ባህር ዳር የተፈጠረው ነገር አለ። አብዛኞቻችን እኛ እዛ ያለን የምናውቀው ሶሻል ሚዲያ ላይ የተለቀቀ ነገር ነው የምናየው። እነሱ ግን ሞር ሀሳቡ ስላላቸው እኔው፣ ለምሳሌ ስለ ሚዲያ ኤቲክስ ሳስረዳቸው እነሱ ከሚዲያ ኤቲክስ ጋር አብረው ባህር ዳር ውስጥ የተከሰተውን አብረው አድርገው ነበር ሲያዩ የነበረው እና እኔ ያላየኋቸውን መንገዶች እነሱ በአብዛኛው እያሳዩ ነበር። አንተም የተሻለ እውቀት ይዘህን ሄድከው ማለት እንችላለን። በጣም አማርኛዬም በደንብ ከበፊቱ የበለጠ ጎበዞኛለሁ። እንደገና ደግሞ የባህልም ልውውጥ አለ እዚህ ጋር። እዛ ብዙ ነገሮቹ እዚህ እንደምንኖረው አንድ አይነት ነው፣ ግን ትንሽ እዛ ሲስተሙም ስለሚቀይራቸው ሰዎችን ትንሽ የመደበላለቅ ነገር አለው። እኛ ግን ስንመጣ እዚህ በይበልጥ እነሱን አይተን ዋና ያልተበረዘ ነገር ይዘን ለመሄድ ነው የእኛም ሀሳባችን እና ምን ምን አያቸው አሁን አማርኛ የማቀርበው ያዘጋጀው በእንግሊዘኛ ነበረ ላይ ግን ሙሉን ፕሬዘንቴሽን እንግሊዘኛ ቢሆንም ስላይዱ እኔ በአማርኛ ለማስረዳት መሞከር ጀመርኩ። ማለት ሌላስ ባለባበስ በእውነት እንደዚህ አልጠበቅንም ነበረ። ባበሻ ቀሚስ አርገው ለእኛም ቲሸርቶችን አምጥተውልን ቡናም እንደዛ በትክክለኛ ስነ ስርአቱ አድርገው አመት ባል አመት ባል ይመስል ነበረ። እንደዚህ የሆነ ሳር ምናምን አርገው በጣም ደስ የሚል ነበር። ጎንደር ምን ነበራችሁ? ስንት ቀን ቆያችሁ? ጎንደር አራት ቀን በአዲስ አበባ ሄደን ደግሞ እንደዚህ ተመሳሳይ እድሜ ላይ የሚገኙትንም በደንብ አዎ። ከባህር ዳር ከተማ ከተለያዩ የትምህርት ተቋማት ተውጣጠው የልምድ ልውውጥ ያደረጉ ወጣቶች አስተያየትንም ጠይቅ። ያለው ስሜ ፍሬዘር ገበያው ይባላል የሚኖረው ባህር ዳር ሲቲ ውስጥ ነው። በጣም ብዙ ነገሮችን የተማር ነው። በሚዲያ በሚለው ርዕስ ላይ ብቻ ብዙ ነገሮችን አውርተናል። ሚዲያ ጠቃሚ ነው ጎጂ ነው፣ በምን መልኩ ይጠቅማል በምን መልኩ ይጎዳል፣ ሚዲያ የእኛን ሀገር ካልቸር እንዴት አድርጎ በክሏል ወይም እንዴት አድርጎ ጥሩ ነገሮችን አሳይቷል ወይም ነገሮችን ቀይሯል የሚሉ ነገሮች ላይ አውርተናል። ሚዲያና ካልቸር ምን ያህል ሬትድ እንደሆኑ በኢትዮጵያ ላይ ደግሞ ሚዲያ በመጠቀም የኢትዮጵያ ባህሉ በምን ያህል ሁኔታ እንደተቀየረ ምን ያህል ጉል ተጽዕኖ እንዳለው ብዙ ነገሮችን የተማር ነው። የእኛም ቢሆን እዚሁ ሀገራችን ላይ ሆነ ባህላችንን በርዛናል። እነሱም እዚ ሀገራቸው ላይ የኛን ሀገር ባህል በምን አይነት መልኩ እየሄደ እንደሆነ እንዳለ ነግረውናል፣ ገልጸውልናል፣ አሳይተውናል። እዚ ሀገር ኢትዮጵያውያን እንዴት ናቸው የሚለውን ነገር ገልጸውልናል፣ አሳይተውናል። እኛም እዚ ሀገራችን ላይ እኛ ኢትዮጵያውያን እንደዚህ አይነት ባህሎች ነበሩ ነው አሁን እያል እያወራ ነው ያለ ነው። ምክንያቱም እኛ ራሳችን ባህላችንን ረስተናል። እኛ እንዲነን ብለን የምናሳየው ነገር የለም። ኢትዮጵያውያን እንተባበር ነበር፣ እንተሳስብ ነበር፣ ተቻቻይ ነበርን ብለን ነው ልናወራ የምንችለው። ነበርነ ነው ግን ነን ማለት አልቻለም። እና እኛም በዚህ ቲም ላይ ወይም በተሰበሰበ ነው ነገር ላይ እያወራ ነው ያለ ነው። በዚህ ነገሮች ላይ እንዴት አድርገን ባህላችንን አንርሳ፣ እንዴት አድርገን የወደፊቱን ነገር እናስተካክል የሚሉትን ነገሮች አሜሪካ በሚኖሩ ትውልድ የኢትዮጵያዊያን ወጣቶችና ሀገር ቤት ካሉ ወጣቶች ጋር ያደረግኩት ቆይታ ይህንን ይመስል ነበር። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው ባሕርዳር። አድማጮች እየሰማችሁ ያላችሁት ጋቢና ቪኦኤ ነው። ቀጣዩ ዘገባችን ደግሞ ከበጎ ፍቃድ ጋር እያያዛል። ሮታሪ ኢንተርናሽናል ዓለም አቀፍ የበጎ አድራጊ አገልግሎቶች ድርጅት ነው። ኢትዮጵያ ውስጥ በተለያዩ የእድሜ ክልል የሚገኙ በጎ አድራጊዎች የመሰረታቸው 18 ያክል የሮትራክት ክለቦች አሉ። በአንተ አምላክ ፈለቀ ከእነዚህ ክለቦች መካከል አንዱ የሆነው የአትሮንስ ክለብ አባል ነው። ያሬት ተሰማ ደግሞ አቦጊዳ የሚባለው ክለብ አባል ነው። ሁለቱም በምህንድስና ትምህርት የተመረቁ ወጣቶች ናቸው። ካፕታሙ ስዩም ጋር በሚያደርጉት ውይይት ስለ በጎ ስራ እንቅስቃሴያቸውና ስላለው ማህበራዊ ፋይዳ አንስተዋል። ባንታ አምላክ ፈለቀ እንዴትና እንዴት ወደ በጎ አድራጎት እንቅስቃሴ እንደገባ በሚያብራራበት ይጀምራል። መጀመሪያ ወደዚህ ኦርጋናይዜሽን የገባሁት አስራ ሁለተኛ ክፍል ተማሪ እያለሁ ነው እና ጥሩ ስትራክቸር ያለው ኦርጋናይዜሽን ነው። ኢንተራክት የሚባል ስቴጅ አለው ከአስራ ስምንት ዓመት በታች ሳሉ የሚሆን ከዛ ደግሞ ከአስራ ስምንት እስከ ሰላሳ ሮትራክት የሚባል አለው ከሰላሳ በላይ ደግሞ ላሉት ሮተሪ የሚባል ኢንተርናሽናል ኦርጋናይዜሽን ነው እና ትምህርት ቤት መጥተው ምን እንደሚሠራ ከዛው ደግሞ ለእኔ የሚጠቅመኝ ነገሮች ካስረዱኝ በኋላ ነው እዚህ ኦርጋናይዜሽን ውስጥ መግባት የፈለግኩትን ያሉኝንም ነገሮች በሚገባ አግኝቼበታለሁ ብዬ አምናለሁ። ወደ ያሬድ ልመለስ። አንተስ ወደዚህ እንቅስቃሴ ለመግባት ፍላጎቱ እንዴት መነጨ የሚለውን እስቲ ያጫውተን። ሪፖርት ከመግባት በፊት በዩኒቨርሲቲ አካባቢዎች ላይ የበጎ አድራጎት ስራዎችን ሰርቶ ነበር እና በጓደኛ አማካኝነት ነው ይህን ነገር ልሰማዎች፣ አልኩት ዋዳማ ነበር ና ሰላም መመላለሱ ስለሚከብደኝ ስጨርስ ጆን አድርጋለሁ ብዬ ነበር ያሰብኩት። ልክ እንደጨረስኩም አንዱ የበጎ አድራጎት ስራ የምንሰራው ደም በመለገስ ነው። የዛ ፕሮግራም ላይ ተጠርቼ እዛ እንድካፈል ጉባኤ ከደርግ ነበረ። ስለዚህ እዛ ሄድኩና ያለውን ስራዎችን ሳያቸው በጣም ደስ ያለኝ። ዩኒቨርሲቲ ወጥተን ምን እንሰራለን የሚለውን ነገር ሁልጊዜ አሳስበኝ ስለነበረ ያንን አይነት ዕድል በማግኘት በማግኘቱ ደግሞ በጣም ደስ ብሎኝ ነው። እስካሁንም ከእነሱ ጋር አንድ ላይ እየሰራን ነው። በአንተ አምላክ፣ አንተ የምትሳተፍበት የሮትራክት ዘርፍ በምን ላይ የሚያተኩር ነው? እስካሁን ምን ምን ነገሮችን ሰራችሁ? የእኛ ክለብ የሚሰራው ከዚህ በፊትም እየሰራ የሚገኘው የህጻናት ጤንነት ላይና አዛውንቶች ላይ ነው። ሜን ፎከስ አድርገን የምንሰራው በአመት አንዴ ዶክተሮችን ጠርተን ወደ መቶ ሀምሳ የሚጠጉ ህጻናትን ሜዲካል ቼክአፕ አድርገን ሲቪር የሆነ ኬዝ ያለባቸው ህጻናት ካገኘ ፈንድሬዚንግ የማድረግ ፕሮግራም ነው። እስካሁን ሲቪር የሆነ ስራ አላገኘን ፈንድሬዝ አላረግም፣ ግን ቤዚክ ቼክአፕ በአመት አንዴ እንሰጣለን። ከዛ በተጨማሪ ደግሞ ጥርስ ቡሩሽ፣ ሳሙና የመሳሰሉትን ለእነዚህ ህጻናት እንሰጣለን። እንረዳዳ አረጋ ማህበር የሚባላለን ከእነሱ ጋር አንድ ላይ በመስራት የአረጋን ቀን እናከብርላቸዋለን። ከዛም ተጨማሪ የዳግማይ ትንሳኤ ፕሮግራምን አብረን ከእነሱ ጋር በዓል ሄደን እነሱ ጋር አብረን እናከብራለን። ያሬድ አንተስ የምትንቀሳቀሰው በምን ዘርፍ ነው? ምን ምን ሰራችሁ እስካሁን ድረስ? በግዳ በኩል ስንስካሁን በስንሰራበት የነበረ የደን ልገታ ፕሮግራም ነው። በየሶስት ወሩ ሁላችንም ተሰባስበን እንደዚሁም በየሶስት ወሬ ደረሳቸውን ስልክ በመደወል እና ሁሉም ከሆን ዛ ያለውን በደንብ አድርጎ ኦርጋናይዝ በማድረግ ሰዎችን ደም እንዲለግሱ እናደርጋለን። ከዛ በተጨማሪ ደግሞ ግራማ ፕሮጀክት የሚባል አለ። የትምህርት ቤት መጀመሪያ አካባቢ ላይ ለሚያስፈልጋቸው ተማሪዎች ብር አሰባስበን እንደዛ ብር ደግሞ ሳንታርካ ዶኔሽን እና እንደዚሁም የሚያስፈልጋቸውን የትምህርት የትምህርት ቤት ቁሳቁሶችን አንድ ላይ እንግዲህ ያደረጋችሁትን የሚሰማ ሰው የስራውን ከባድነት፣ የበጎ ፍቃደኝነት እንቅስቃሴያችሁን አልፊነት ያውቃል። አብሮ ግን የሚጠይቀው ጥያቄ አለ። ወጣቶቹ ይህን በማድረጋቸው ምን ይጠቀማሉ? ምንስ ያተርፋሉ ብሎ የሚጠይቅ ወገን ይኖራል። ምን አገኛችሁ? ምን ተጠቀማችሁ? አድማጮቻችን፣ ተወያዮቻችን ለዚህ ጥያቄ የሚሰጡትን መልስ ከመስማታችን በፊት በሮተሪ ኢንተርናሽናል የበጎ ፈቃድ እንቅስቃሴ ውስጥ ለሀያ ዓመታት የቆዩትን ሮተሪያን አቶ ተሾመ ከበደን እንስማ። ይህ የበጎ ፈቃደኞች መረብ ስላለው ታሪካዊ ዳራና ለወጣቶች ያለውን እርባና እንደሚከተል ያስረዱናል። ሮተሪ የበጎ ፈቃደኞች ስብስብ ነው። እኔ አሁን ላለሁበት የኢኮኖሚም ይሁን የማህበራዊ ህይወት ያበቃኝ ከእኔ ባነሰ የኑሮ ደረጃ ላይ ያለው ወገኔ ባደረገልኝ እንክብካቤና የህይወት ለውጥ ነው የሚል እምነት ኖሯቸው እሱ ባነሰ ደረጃ ላይ ላሉ ወገኖቻቸው አገልግሎት ለመስጠት ድጋት ለመስጠት ቆርጠው የተነሱ የአንድ ሀገር ወይ የዓለም የዓለም ህብረተሰብ ክፍል አባሎች የሚያደርጉት የበጎ ፈቃደኞች ኔትወርክ ነው። ሮተሪ ኢትዮጵያ ውስጥ የተጀመረው እንደ ፈረንጆቹ አቆጣጠር በሺ ዘጠኝ መቶ ሀምሳ አምስት አመተ ምህረት ነው። በንጉሱ ዘመን መሆኑ ነው። የንጉሱ ዘመን ሲያበቃ ተከትሎ የመጣው የደርግ ዘመን ነው። የደርግ ዘመን ደግሞ የምዕራቡን አስተሳሰብ የሚኮንን ስለነበረ ሮተሪ ኢትዮጵያ ውስጥ አብቦ በስፋት ሊንቀሳቀስ የቻለበት ጊዜ አልነበረም። አንድ ክለብ ብቻ፣ አዲስ አበባ ሮተሪ ክለብ የምንለው እሱ ብቻ። የደርግ ዘመን አለፈ። ከዛ ቀጥሎ የመጣው የኢህአዴግ ዘመን ነው። የኢህአዴግ ዘመን ደግሞ ሲመጣ በራሱ ከደርግ የተለየ አስተሳሰብ አልነበረው። በተለይ በልማት ላይ የሚያደርጋቸው አስተዋጽኦች ተፋፊ ስለነበሩ ይሁንም አይሁንም አላለውም፣ ዝም ያለው ሮታሪ በሃይማኖት ሳይለያዩ፣ በፖለቲካ አስተሳሰብ ምንገልው ሳይለያዩ አንድ በሚያደርጋቸው ጉዳይ ላይ ምርጫ ውስጥ እንዲሰሩ ስለሚያደርግ የሰዎችን አንድነት የተሻለ ወቅታዊ ማስገኘት

እንዳውቅ ጓደኝነት፣ እንድመሰርት እና የተለየ የእነሱ አለም ላይ ምን አዲስ ነገር አለ የሚለውን ጭምር የተለያየ ፕሮፌሽናል ሰፖርት አግኝቻለሁ ብዬ አምናለሁ። ሌላ ደግሞ ራሱን የቻለ የስራ አመራር ጥበብ ያስተምራል ብዬ አምናለሁ። ያሬድ፣ የአንተስ ትርፍ ምንድን ነው? የገንዘብ ወይንስ ደግሞ የመንፈስ እርካታ? ለእኔ በጣም የመንፈስ እርካታ ለሚሰማኝ ስካሁን ሰዓቱ የእናንተ አጫጭር አስተያየቶች የምንሰማበት ነው። ግርማ ተሾመ፣ አሰገደች ወርቁና ፍሬም እንዳይ ስለ ወጣትነት እንዲህ ይሉናል። አሜሪካዊው የመድረክ ሰው ኮሜዲያንና የፊልም ተዋናይ ጆ ኢሊዊስ በአንድ ወቅት ስለ ወጣትነት ተጠይቆ ሲናገር በህይወትህ ውስጥ ወጣት የምትሆነው አንዴ ብቻ ነው፣ እሱን ወቅት በጥሩ ሁኔታ ካለፍከው በቂ ነው ብሏል። እስኪ እናንተን እንጠይቃችሁ፣ ወጣትነት ለእናንተ ምን ማለት ነው? ወጣትነት ማለት ሀይል አለ ይባላል ይሄ ማለት አንድ መስራት ይችላል ተስፋ ሳይቆርጥ በሀገር ዙሪያም ይሁን ነገ የሚረከበው ወጣት ነው። ኃይል አለበት፣ ተስፋ አይቆርጥም። ወጣት ኩስ ጉልበት አለው እና አዲስ ነገርም ደግሞ ያመጣለች ከቴክኖሎጂ ጋር ከሁሉም ነገር ጋር አዲስ ነገር ያመጣል ተብሎ የሚጠበቀው ወጣትነት በዚህ ኃይል አረጋለሁ እንደዚህ ነገር መስራት ይችላለሁ የሚል ስሜት ይሰማኛል። ይሆን ራዕይ ተስፋ ይታያኛል፣ በጣም ተስፋ ይታያኛል። ወጣት ማለት ሁሉ ነገር የሚገባው ቶሎ ሁሉን ነገር የሚወስድ ትኩስ ኃይል ማለት ነው። ለሁሉ ነገር ፈጣን የሆነ ሁሉን ነገር መቀበል ይችል ንጹህ ጭንቅላት ያለው ማለት ነው። እንግዲህ ለእኔ ወጣትነት በአግባቡ ከተጠቀምንበት በጣም ጥሩ ስቴጅ ይመስለኛል። ማለት በተክል ስመስለው አንድ ተክል ተተክሎ አበባ ስቴጅ ላይ ሲደርስ ማለት ነው። እና ወጣትነት ስቴጅ ላይ ማለት ነው። ብዙ እንክብካቤዎች የሚያስፈልጉ ይመስለኛል። ባይ ዘ ወይ ማለት አበባ ነን እያልኩሽ ነው አደለ? ስለዚህ እንዛ አበባዎች እንዲያፈሩ ምን ያስፈልጋቸዋል ማለት ነው? እንክብካቤ ያስፈልጋቸዋል። ፈርስትል እንክብካቤ ከራስ ይጀምረ ራስን መንከባክ። ሁለተኛ ደግሞ ከመንግስትም እርዳታ ያስፈልጋቸዋል ማለት ነው። ወጣት ሁሌም የሰው ልጅ በተስፋ ነው የሚኖረው። ስለዚህ ተስፋኛ መሆን አለበት እና እንችላለን የሚል ስሜት በውስጡ ማሳደር አለበት ወጣት የሆነ ሰው ማለት ነው። እንደነገራችሁን ከሆነ ወጣትነት ውስጥ ተስፋ አለ፣ ራእይ አለ፣ ኃይል አለ ብላችሁናል። ሁላችሁንም እናመሰግናለን። አድማጮች እየተከታተላችሁ ያላችሁት ጋቢና ቪኦኤ ነው። አሁን ሰዓቱ ደግሞ የሙዚቃ ነው። ዘሩባቤል ሞላ በዚህ ሳምንት አልበሙን ለቋል። ለጋቢና አድማጮች ግብዣ አለ። እንደምን አነሻችሁ የጋቢና ቪኦኤ አድማጮች፣ እኔ ዘሩባቤል ባቤል ሞላ ይባላለሁኝ። እስከ መቼ የሚለውን ዘፈኔን እንድታደምጡልኝ ጋብዣችኋለሁኝ። የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሐሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱም ሳስተናግዳችሁ ያመሸሁት ኤደን ገረሞነኝ። መልካም ምሽት።